የኢትዮጵያ አትሌቲክስ ፌዴሬሽን ባዘጋጀውና በዛሬው ምሽት በኒዘርላንዷ ሄንግሎ ከተማ በሚከናወነው የሪዮ ኦሎምፒክ የ10 ሺ ሜትር የማጣሪያ ውድድር አትሌት ቀነኒሳ በቀለ ቀደም ሲል ይሳተፍበት በነበረው ርቀት ለኦሎምፒክ ተሳትፎ ሌላ ሙከራ ለማድረግ እንደሚሮጥ ተነግሯል። በዚሁ ርቀትም ቁጥራቸው ወደ 30 የሚጠጉ ታዋቂና ወጣት ኢትዮጵያውያን አትሌቶች ብርቱ ፉክክር እንደሚያደርጉ የ የኢትዮጵያ አትሌቲክስ ብሔራዊ ቡድን የ አምስት ሺ ና የ አስር ሺ ሜትር ርቀቶች አሰልጣኝ ሁሴን ሽቦ ከሄንግሎ ገልጸውልኛል። ቀኔሳ ይሳተፋል። ቀኔሳ በዚህ ውድድር ላይ ብሳተፍ የሁላችን ምኞት ነው እና ስለዚህ እሱም በጥሩ ብቃት ላይ እንደሚገኝ እና ስለዚህ ብቃቱን ያሳየናል ብለን እንገምታለን። እንደ ማንኛውም ኢትዮጵያ እንግዲህ ለዛ የሚያበቃ ሰዓት ካስመዘገበ የመሳተፍ እድሉ አለው ማለት ነው እና ስለዚህ አለሆነ ቀኔሳ እነ ታምራት ልኡል ሰገድ ይግረም ኢብራሂም፣ ጠበሉ ጉዬ የመሳሰሉ አትሌቶች ይሳተፋሉ እንጠብቃለን። በኢትዮጵያ ሻምፒዮን በአስር ሺ ሜትር ወንዶች ያሸነፈ አትሌት እዚህ በዚህ ውድድር ላይ አለ። በግልም የመጡ አትሌቶች እንደዚያው አሉና፣ እድላቸው ምንም የተዘጋባቸው በውድድር ማጣት ምክንያት በዚህ ውድድር ላይ እድል ያጣ አትሌት የለም። እንግዲህ ኢትዮጵያ ያላት ምርጥ አትሌቶቿ በዚህ በማጣሪያ ውስጥ ለመጀመሪያ ጊዜ እንደዚህ ምርጦቹ በሙሉ የተገናኙበት ማጣሪያ ስለሚደረግ ዛሬ ምሽት ጥሩ ነገር እናያለን። በዛሬው ምሽትም በሴቶች ተመሳሳይ የማጣሪያ ውድድር የሚደረግ ሲሆን አትሌት መሰረት ደፋር ባጋጠማት ድንገተኛ ጉዳት ከማጣሪያው ውጪ መሆኗን አሰልጣኙ ተናግረዋል። የሚታወቀው እንግዲህ በዚህ ውድድር ላይ ጥሩዬ ዝላለች ከ- ከሞውልድ መልስ መታ ትሬኒንጓን ሰርታ የትራክ ውድድር የመጀመሪያ ውድድሯ ስለመሆን እንግዲህ አለማዚም እንግዲህ በዚህ መሰረት ፍላጎቷ ሁለቱንም ለመሮጥ እንዳለን የሚያሳይ ነገር አለ። ገለት አለች፣ አለሚቱ ሃሮዬ፣ ሱሌው ቱራ፣ በለነሽ ኦልጂራ እና እነዚህ የመሳሰለው ጎይቶም ገብረስላሴ ሌቹ አትሌቶች በሙሉ በዚህ ውድድር ላይ ይሳተፋል። ከመሰረት ደፋር በስተቀር ተመዝግባ ትኬቶም ከተቆረጠ በኋላ በእግሯ ላይ በደረሰ ይህምን ምክንያት በዚህ ውድድር ላይ የማትሳተፍ አትሌቶች ብትኖር እሷ ነች። አሁን የአስር ሺ የመጨረሻው ያው ዛሬ ስለሆነ ከአሁን በኋላ ተወዳድሮ ሚኒማ የሚያመጣ ሰውም ያው ተቀባይነት ስለማይኖር ምናልባት የአንድ አስር ቀን ጊዜ ስላላት በዛ ውድድር ላይ አምስት ሺ ሞክራ በአስመዘገቤቹ ሰዓት መሰረት ምናልባት የመሳተፍ እድሉ አላት ማለት ነው። ከቅርብ ዓመታት ወዲህ ከዳይመንድ ሊግና በሌሎቹም ዓለም አቀፍ የአትሌቲክስ ውድድሮች ላይ ከመወዳደሪያነት ውጪ የሆነ የመጣው የአስር ሺ ሜ ትር ርቀት ብዙ ኢትዮጵያውያን አትሌቶችን ፊታቸውን ወደ ማራቶንና ብሎም ወደ ሌሎች ርቀቶች እንዲያዞሩ እያስገደደ መሆኑ ይነገራል። ታዲያ በአንድ የውድድር መድረክ ብቻ አትሌቶቹን በርቀቱ ሀገራቸውን በኦሎምፒክ እንዲወክሉ የማድረጉ የምርጫ አካሄድ የአትሌቶቹን ብቃት ከማወቅ አንጻር ተጽዕኖ አይኖረውም ወይ ስል ለአሰልጣኝ ሁሴን ሽቦ ላቀረብኩላቸው ጥያቄ እንዲህ ነበር የመለሱት። ብዙ ውስጥ ምን አለ መሰለሽ፣ አንደኛ የለንደን አንድ ውድድር ተደርጎ ነው ከዛ ብቻ ከአንድ ሰ ሶስት ቀጥታ እየተመረጡት የተወሰዱትና ይሄ ከዛ ለየት ያለ ነው። ቻንስ አላቸው ሁለት ሶስት ድል የሞክሩ ሁለት ድል የሞክሩ አለ፣ አንዳንድ የሞክሩ፣ ሁለተኛ እዚህ ላይ የሚሞክሩ ልጆች አሉ። እና ስለዚህ በአንድ ውድድር አይደለም ይሄ ሁለት ውድድር አንድ ዩጂን ላይ ተደርጓል፣ አንድ ጀርመን ላይ ተደርጓል። ሶስተኛ ነው። ከሶስቱ የተሻለ ሰዓት ያስመዘገቡ አትሌቶች ነው የምንወስደው። ዛሬ የመጨረሻው ነው። የዛሬውን ምሽት ውጤት ተከትሎም የኢትዮጵያ አትሌቲክስ ፌዴሬሽን በርቀቱ ኢትዮጵያን የሚወክሉ አትሌቶች ማንነት በያዝነው ሳምንት መጨረሻ ላይ ይፋ እንደሚያደርግም ለማወቅ ተችሏል። ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩ ረህነኝ ከፈረንሳይ ፓሪስ።